ትንቢተ ሕዝቅኤል ምዕራፍ ሃያ ስምንት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የጢሮስን ገዢ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ልብህ ኰርቶአል። አንተም እኔ አምላክ ነኝ፣ በእግዚአብሔር ወንበር በባሕር መካከል ተቀምጫለሁ ብለሃል። ነገር ግን ልብህን እንደ እግዚአብሔር ልብ ብታደርግም አንተ ሰው ነህ እንጂ አምላክ አይደለህም። እነሆ ከዳንኤል ይልቅ ጥበበኛ ነህ። ምስጢርም ሁሉ ከአንተ የተሸሸገ አይደለም። በጥበብህና በማስተዋልህ ብልጥግናን ለራስህ አግኝተሃል። ወርቅና ብርም በግምጃ ቤትህ ውስጥ ሰብስበሃል። በታላቅ ጥበብህና በንግድህ ብልጥግናህን አብዝተሃል። በብልጥግናህም ልብህ ኮርተዋል። ስለዚህ ጌታ እግዚአብሔር እንዲህ ይላል ልብህን እንደ እግዚአብሔር ልብ አድርገሃልና ስለዚህ እነሆ የሌላ አገር ሰዎችን የአሕዛብን ጨካኞች አመጣብሃለሁ ሰይፋቸውንም በጥበብህ ውበት ላይ ይመዝዛሉ። ክብርህንም ያረክሳሉ ወደ ጒድጓድ ያወርዱሃል። ተገድለው እንደ ሞቱ በባሕር ውስጥ ትሞታለህ። በውኑ በገዳይህ ፊት እኔ አምላክ ነኝ ትላለህን? ነገር ግን በገዳይህ እጅ ሰው ነህ እንጂ አምላክ አይደለህም። በእንግዶች እጅ ያልተገረዙትን ሰዎች ሞት ትሞታለህ። እኔ ተናግሬአለሁና፣ ይላል እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾም አሟሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላህ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርህ። የከበረን ቁስ ሁሉ ሰርዲዮን፣ ቶፓዚዮን። አልማዝ ቢረሌ መረገድ፣ ኢዮስጴድ፣ ሰንፔር፣ በሉር፣ የሚያብረቀርቅ ዕንቁ ወርቅ ልብስህ ነበር። የከበሮህና የእንቢልታህ ሥራ በአንተ ዘንድ ነበረ፣ በተፈጠርህበት ቀን ተዘጋጅተው ነበረ። አንተ ልትጋርድ የተቀባህ ኪሩብ ነበርህ። በተቀደሰው በእግዚአብሔር ተራራ ላይ አኖርሁህ። በእሳት ድንጋዮች መካከል ተመላለስህ። ከተፈጠርህበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርህ። በንግድህ ብዛት ግፍ በውስጥህ ተሞላ፣ ኀጢአትንም ሠራህ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልሁህ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋውህ። በውበትህ ምክንያት ልብህ ኰርቶአል። ከክብርህ የተነሣ ጥበብህን አረከስህ። በምድር ላይ ጣልሁህ ያዩህም ዘንድ በነገሥታት ፊት ሰጠውህ። በበደልህ ብዛት በንግድህም ኀጢአት መቅደስህን አረከስህ። ስለዚህ እሳትን ከውስጥህ አውጥቻለሁ፣ እርሷም በልታሃለች። በሚያዩህም ሁሉ ፊት በምድር ላይ አመድ አድርጌሃለሁ። በአሕዛብም ውስጥ የሚያውቁህ ሁሉ ይደነቁብሃል፣ አንተም ለድንጋጤ ሆነሃል፣ እስከ ዘላለምም አትገኝም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ ፊትህን ወደ ሲዶና አቅንተህ ትንቢት ተናገርባት፣ እንዲህም በል፤ ጌታ እግዚአብሔር እንዲህ ይላል፤ ሲዶና ሆይ እነሆ በአንቺ ላይ ነኝ፤ በውስጥሽም እከብራለሁ። ፍርድንም ባደረግሁባት ጊዜ፣ በተቀደስሁባትም ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ። ቸነፈርንም በእርሷ ላይ ደምንም በጎዳናዋ እሰድዳለሁ፤ በዙሪያዋ በላዩ ባለ ሰይፍ የተወጉ በመካከሏ ይወድቃሉ። እኔም እግዚአብሔር እንደ ሆንሁ ያውቃሉ። ከእንግዲህም ወዲህ ለእስራኤል ቤት የሚወጋ እሾህ፣ በዙሪያቸውም ካሉ ከናቁአቸው ሁሉ የሚቈስል ኵርንችት አይሆንም። እኔም ጌታ እግዚአብሔር እንደ ሆንሁ ያውቃሉ። ጌታ እግዚአብሔር እንዲህ ይላል የእስራኤልን ቤት ከተበተኑባቸው አሕዛብ ዘንድ በሰበሰብሁ ጊዜ፣ በአሕዛብም ፊት በተቀደስሁባቸው ጊዜ ለባሪያዬ ለያዕቆብ በሰጠኋት ምድራቸው ይቀመጣሉ። ተዘለውም ይቀመጡባታል። ቤቶችንም ይሠራሉ፣ ወይኑንም ይተክላሉ። በዙሪያቸውም ባሉ በሚንቋቸው ሁሉ ላይ ፍርድን ባደረግሁ ጊዜ ተዘለው ይቀመጣሉ። እኔም እግዚአብሔር አምላካቸው እንደ ሆንሁ ያውቃሉ።